በኮንሶ ዜጎች አሁንም በጅምላ መታሰራቸው እንዲሁም የሰዎችና የሃይማኖት ንብረቶች እየተዘረፉና እየተደፈሩ መሆናቸው የኮንሶን ህዝብ እንወክላለን በሚሉ የኮሚቴ አባላት ተናግረዋል። የደቡብ ክልላዊ መንግስት ቃል አቀባይ ይህንን ሁኔታ አስተባብለዋል። በሌላ በኩል ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በኮንሶ ህዝብ ላይ እየተፈጸመ ነው ላለው ግድያና ስርዓት እንዲሁም የንብረት መውደም የኢህአዴግን መንግስት ተጠያቂ አድርጓል። መለስካቸው አማሃ ተጨማሪ አለው። የኮንሶ ህዝብ እንደወከላቸው ከሚናገሩት የኮሚቴ አባላት መካከል አቶ ገመቹ ገንዜ በኮንሶ ህዝብ ላይ እየተፈጸመ ነው የሚሉት ግፍ ቀጥሏል። እርሳቸው እንደሚሉት ከሆነ ዛሬም የመንግስት ታጣቂዎች እያንዳንዱን የኮንሶ የከተማም ሆነ የገጠር ቀበሌዎች ነዋሪ በዕለት ተግባሩ እንዳይሰማራ ከቀው እያባረሩት ይገኛሉ። ሰሞኑን በአካባቢው የጣለውን ዝናብ እንኳ ተጠቅሞ የወቅቱን የእርሻ ተግባሩ እንዳያከናውን የኮንሶን ገበሬ ከእርሻው እያባረሩት ይገኛሉ ሲሉም ይከሳሉ። በከተማም በገጠርም እስሩና እንግልቱ ቀጥሏል ይላሉ አቶ ገመቹ ገንሴ። እና ዚህ ስራ ሂደት ኮንሶ ልማት ማህበር ስራ አስኪያጅ ሌሎችን ነጋዴዎችን ትምህርት ቤቶችን እንደዛ እየበጠበጡ ነው ያሉት ሰሞኑን በየሰፈር የምደረገው ወረራ እንዲሁ ቀጥሏል እንዲያውም ትናንትና ማታ ሮካቱ የሚባል ቀበሌ ውስጥ ከምሽቱ ለ ሰባት ሰዓት ላይ ገብቶ ወደ አምስት ሰዎችን አፍሶ ነው የወሰዱት ወደ አስር ቤቶችን በርብረዋል ስለዚህ አፈናውና የደቡብ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን ግን ይህን ያስተባበላሉ። በአሁኑ ጊዜ እስርም ሆነ ይህንን የመሳሰሉ ነገሮች የሉም። መደበኛ አገልግሎቶች የሚሰጡ መስሪያ ቤቶችም ስራቸውን ቀጥለዋል። እንዲያውም ኮንሶ በዞን አስተዳደር እርከን ካልተደራጀ ብለው ይጠይቁ የነበሩ መስመራቸውን ቀይረዋል ይላሉ። ከዚህ በፊት የዞን የመደራጀት ጥያቄ መልስ ካላገኘ አገልግሎት አንሰጥም ብለው ሲሉ የነበሩ ልጅ ፈጻሚዎችም ጭምር ውይይት ከተደረገ በኋላ ወደ መደበኛ ስራቸው ገብተው መስራት የጀመሩበት አግባብ አለ። ሁለተኛ አሁን ከሚባለው አንጻር ስናይ እንደዚህ አይነት የተፈጸመ ድርጊት ምንም ነገር የለም። አሁን ሁሉም ቦታ ላይ ውይይቶች ናቸው። ከህዝብ ጋር ውይይት ነው። በሰላም ጉዳይ ላይ በአንድነት ጉዳይ ላይ ውይይት እያደረግን ነው። አቶ ገመቹ ገንሴ ግን ይህንን አጥብቆ ያስተባብላሉ ሰዎች ታስረዋል ሲሉም የፈጠራ ወሬ እንዳልሆነ የታሰሩትን ሰዎችና ኃላፊነታቸውን ጭምር በመግለጽ የኮንሶ ህዝብ ለስቃይ ሆን ተብሎ ተዳርጓል ሲሉ ይከሳሉ። የልማት ባህበሩ ስራ አስኪያጅ ከፍኔ ትጫሬ ነው የሚባለው ታስረው፣ የሆስፒታሉ ስራ አስኪያጅ ደግሞ አራርቶ በሮ ነው፣ የሰው ሀብቱ ብርሃኑ ሰጎያ ነው የሚባሉት እነሱን አስሯቸዋል። እንግዲህ ያሉት መስሪያ ቤቶች ሁለቱ ብቻ ናቸው። እነዚህ ሁለት መስሪያ ቤቶች የሚያስተዳድሩ ሰዎችን ማ ሙሉ የኮንሶን መስሪያ ቤቶች ለመዝጋት ነው ይሄ ብቻም ሳይሆን የኮንሶ የተባለውን ሰው ሙሉ በሙሉ ለማሰር ነው በአሁኑ ጊዜ እየተደረገ ያለው ይህ ብቻ ሳይሆን ይላሉ አቶ ገመቹ ታጣቂዎች የህዝቡን ንብረት ማውደም መዝረፍና የሃይማኖት ቤቶችንም ተገቢውን ከበሬታ በመንሳት እየደፈሩ ናቸው በማለት ኮንነዋል በዚህ ሳምንት ገበያም እየረበሹ ነው ያለው ለምሳሌ ኮን የሚባል ገበያ ላይ የደራ ገበያ ላይ ገብቶ ህዝቡን በትርጦ የህዝቡ ብዙ ንብረት ወድሟል ሃይማኖት ቦታዎችንም እንደዛ እየደፈሩ ነው ያሉት። እስካሁን ድረስ ይሄኛው ጉዳይ አስተኳቸም ማለት ነው። ለምሳሌ አለ ታይታ መካነ ኢየሱስን ደፍረዋል። አርካ ዳራ አካለ ኢየሱስ የሚባለውን ደፍራ ጋራ በሚባል ቦታም እንደዚሁ በኦርቶዶክስ ቸርች ውስጥ ነው የሰፈሩት። ወይዘሮ ሂክማ ሀይረዲን ይህ ኮሚቴንም ከሚሉና አሁን የተያዘውን ስራ ለማደናቀፍ በታን ለማካሄድ ከሚሰሩ ወገኖች የሚሰነዘር መሰረተ ቢስ ውንጀላ ነው ሲሉ ያስተባብላሉ። ኮሚቴንን ከሚሉ አካላት ይሄንን ለማደናቀፍ የሚሰሩት ነገር አለና በጸጥታ ኃይል በኩል ምንም አይነት እንደዚህ ሰዎችን የማሰብ ሰዎችን የመፈለግ የተደረገ ነገር የለም። ግን ደግሞ ባለፈው ቤት የተቃጠለ ባለ አባሮባ ቀበሌ ላይ አባሮባ ቀበሌ ላይ ደግሞ ቤቱን ያቃጠሉ ሰዎች ህዝቡ እርምጃ ሊወሰድ ይገባል፣ በህግ ሊጠየቁልን ይገባል እያለ በየመድረኮቹ እያነሳ ነው። ስለዚህ እነዚህ አካላት እነማን ናቸው የትን ያሉት የሚለው ነገር ያሉበትን ህዝቡ ራሱ አጋልጦ እንዲሰጥ ህዝቡ ራሱ እኔኬሌ ናቸው ብሎ እንዲናገር የተሰራ ስላለ እንጂ ከዛ ውጭ በየቤቱ እየተገባ ታፍኖ እየተወሰደ ምንም አይነት ነገር በዚያ ያለ ነገር የለም እና በዚህ ምክንያት የታሰሩ ሰዎች እስከ ዛሬ ድረስ ፍርድ ቤት የቀረቡበት አግባብ አለ ማለት። እኔኬሌ ናቸው ተብሎ የተወሰዱ ነገር የለም። የተጠረጠሩ ሰዎች አሉ። የተጠረጠሩ ሰዎች ገና ማለት ምርመራ እየተደረገ ነው። ምርመራው ሲጠናቀቅ ወደ ማረሚያም ሆነ በህግ የሚጠየቁበትም ነጻም ከሆኑም ደግሞ የሚለቀቁበት አግባብ አለ። ከዛ ውጭ ግን ሰላማዊ ዜጋ ላይ እንደዚህ አይነት እንትን የተደረገበትም አግባብ የለም። እነዚህ የተጠረጠሩ የተባሉት ሰዎች ወይንም ህዝብ ጠቅሟባቸዋል ያላቸኋቸው ሰዎች በህግ ቁጥጥር ስር ናቸው። አሁን እነሱ ምርመራ ተደርጎ ተመልሰው ሄደዋል። ግን የምርመራ ሂደቱ እነሱን የሚያመላክት ከሆነ ተጠያቂ መሆናቸው አይቀርም። በህግ አግባብ ህጉን በተከተለ መልኩ ማለት ነው። ከዛ ውጪ ግን ቤት ለቤት እየታሰሰ በማታ እንትን እየተባለ የተደረገ ነገር የለም። ከሃይማኖት ተቋማትም ጋር ተያይዞ ህጉ የሃይማኖት ተቋማት ላይ የጸጥታ ኃይል እንዲገቡ የሚፈቅድበትም አግባብም የለም። ህጉንም እየጣስንም አይደለም። ስለዚህ የጸጥታ ኃይሉም ገብቶ ያደረገውም አሁን ባለፈው ፀጥታ ኃይሉ ዘረፋ አድርገዋል የሃይማኖት ተቋማት ላይ ነው ብለው ሲያነሱ የነበረው እና ምንም ነገር ገብቶም የጸጥታ ኃይሉ ያደረገው ነገር የለም። ከዚሁ ችግር ጋር በተያያዘ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አንድ የጽሁፍ መግለጫ ይፋ አድርጓል። መድረክ በዚህ መግለጫው በኮንሶ ህዝብ ላይ የተፈጸመ ነው ላለው ግድ የአስራትና ንብረት ውድመት ተጠያቂው የኢህአዴግ አምባገንናዊ አገዛዝ ነው ሲል ይኮንናል። የአካባቢውን ነዋሪዎች መረጃ መሰረት አድርጎም ከአምስት ሺህ በላይ በባህላዊ የቤት አሰራር ቅርጽ የተሰሩና ሌሎችም ቤቶች እንደተቃጠሉ፣ ከአንድ መቶ በላይ ሰዎች ለሞት እንደተዳረጉ፣ ከሁለት መቶ ሺህ በላይ የኮንሶ ሕዝብ ለስደት እንደተዳረገ፣ የነዋሪዎች ቤቶች ተበርብረው ንብረት መዘረፉንና ከሦስት መቶ በላይ ዜጎች ለስራት መዳረጋቸውን ይገልጻል። በመጨረሻም ይህ ጅምላ ጭፍጨፋ ከዘር ማጥፋት እርምጃ በፍጹም ተለይቶ ስለማይታይ የደረሰው ጉዳት በገለልተኛ አካል ተጣርቶ ውጤቱን ለመላው የሀገራችን ህዝብና ለዓለም ማህበረሰብ ይፋ እንዲደረግ መድረክ አጥብቆ ይጠይቃል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ